መጽሐፈ ሳሙኤል ካል ምዕራፍ አስራ አንድ እንዲህም ሆነ በዓመቱ መለወጫ ነገሥታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንንም ልጆች አገር አጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሣ። በንጉሡም ቤት በሰገነት ላይ ተመላለሰ በሰገነቱ ሳለ አንዲት ሴት ስትታጠብ አየ ሴቲቱም መልከ መልካም ነበረች ዳዊትም ልኮ ስለ ሴቲቱ ጠየቀ አንድ ሰውም ይህች የኤልያብ ልጅ የኬጥያዊው የኦርዮ ሚስት ቤርሳቤ አይደለችምን አለ ዳዊትም መልእክተኞች ልኮ አስመጣት ወደ እርሱም ገባች ከርኩሰቷም ነጽታ ነበርና ከእርሷ ጋር ተኛ ወደ ቤቷም ተመለሰች። ሴቲቱም አረገዘች፤ ወደ ዳዊትም አርግዣ አለው ብላ ላከችበት። ዳዊትም ወደ ኢዮአብ ኬጢያዊውን ኦርዮን ስደድልኝ ብሎ ላከ። ኢዮአብም ኦርዮን ወደ ዳዊት ሰደደው። ኦርዮም ወደ እርሱ በመጣ ጊዜ ዳዊት የኢዮአብና የሕዝቡን ደኅንነት፣ ሰልፉም እንዴት እንደሆነ ጠየቀው። ዳዊትም ኦርዮን ወደ ቤትህ ሂድ፣ እግርህንም ታጠብ አለው። ኦርዮም ከንጉሡ ቤት ሲወጣ ማለፊያ የንጉሡ መብል ተከትሎ ሄደ። ኦርዮ ግን ከጌታው ባሪያዎች ሁሉ ጋር በንጉሥ ቤት ደጅ ተኛ፣ ወደ ቤቱም አልወረደም። ኦርዮ ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ዳዊትም ኦርዮን አንተ ከመንገድህ የመጣህ አይደለምን? ስለምን ወደ ቤትህ አልወረድህም? አለው ኦርዮም ዳዊትን ታቦቱና እስራኤል ይሁዳም በጎጆ ተቀምጠዋል ጌታዬ ኢዮአብና የጌታዬን ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁን? በሕይወትህና በሕያው ነፍስህ እምላለሁ ይህን ነገር አላድርገውም አለ። ዳዊትም ኦርዮን፣ ዛሬ ደግሞ በዚህ ተቀመጥ፣ ነገም አሰናብትሃለሁ አለው። ኦርዮም በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። ዳዊትም ጠራው፣ በፊቱም በላና ጠጣ፣ አሰከረውም። ነገር ግን በመሸ ጊዜ ወጥቶ ከጌታው ባሪያዎች ጋር በምንጣፉ ላይ ተኛ፣ ወደ ቤቱም አልወረደም። በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦርዮም እጅ ላከው። በደብዳቤውም ኦርዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት፣ ተመቶም ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ኢዮአብም ከተማይቱን በከበበ ጊዜ ጀግኖቹ እንዳሉበት በሚያውቀው ስፍራ ኦርዮን አቆመው። የከተማይቱም ሰዎች ወጥተው ከኢዮአብ ጋር ተዋጉ፣ ከዳዊትም ባሪያዎች ከሕዝቡ አንዳንዱ ወደቁ። ኬጢያዊው ኦርዮም ደግሞ ሞተ። ኢዮአብም ልኮ በሰልፍ የሆነውን ሁሉ ወደ ዳዊት ነገረው። ለመልእክተኛውም እንዲህ ብሎ አዘዘው፣ የሰልፉን ነገር ሁሉ ለንጉሥ ነግረህ በፈጸምህ ጊዜ፣ ስትዋጉ ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? የሩቤሼትን ልጅ አቢሜሌክን ማን ገደለው? ከቅጥር ላይ የወፍጮ መጅ ጥላ ቤቴቤስ ላይ የገደለችው አንዲት ሴት አይደለችምን? ስለ ምን ወደ ቅጥሩ እንደዚህ ቀረባችሁ ብሎ ንጉሥ ሲቈጣ ብታይ፣ አንተ ባሪያህ ኬጥያዊው ኦርዮ ደግሞ ሞተ በለው። መልእክተኛውም ተነሥቶ ሄደ። እዮ አብም ያዘዘውን ሁሉ ለዳዊት ነገረው። መልእክተኛውም ዳዊትን ሰዎቹ በረቱብን፣ ወደ ሜዳም ወጡብን፣ እኛም ወደቅንባቸው እስከ ከተማይቱም በር ድረስ ተከተልናቸው። ፍላጻ የሚወረውሩም በቅጥሩ ላይ ሆነው በባሪያዎችህ ላይ ወረወሩ። ከንጉሡም ባሪያዎች አንዳንድ ሞቱ፣ ባሪያህም ኬጢያዊው ኦርዮ ደግሞ ሞተ አለው። ዳዊትም መልእክተኛውን፣ ሰይፍ አንድ ጊዜ ይህን አንድ ጊዜም ያን ያጠፋልና ይህ ነገር በዓይንህ አይክፋ፣ ከተማይቱን የሚወጉትን አበርታ፣ አፍርሳትም ብለህ ለኢዮአብ ንገረው፣ አንተም አጽናው አለው። የኦርዮም ሚስት ባልዋ ኦርዮ እንደ ሞተ በሰማች ጊዜ ለባልዋ አለቀሰች። የልቅሶዋም ወራት ሲፈጸም ዳዊት ልኮ ወደ ቤቷ አስመጣት፣ ሚስትም ሆነችው፣ ወንድ ልጅም ወለደችለት። ነገር ግን ዳዊት ያደረገው ነገር ሁሉ በእግዚአብሔር ፊት ክፉ ሆነ።